ኮሚሽን ስራ እድል ፈጠራን እና ስራ አጥነትን አጀንዳዎች በማየት በዚህ ዘርፍ የተሰማሩ የተለያዩ ሚኒስትር መስሪያ ቤቶችን፣ አካላትን፣ የፌዴራል ተቋማትን እና የክልል ተቋማትን የማስተባበር፣ የማቀናጀት፣ መከታተል፣ የመደገፍ እና የመቆጣጠር ኃላፊነት በአዋጅ ተሰጥቶ ነው የተቋቋመው። ስለዚህ የስራ እድል አጀንዳ የስራ አጥነት ችግር ጉዳይ ለውጡ አካል የኢኮኖሚ ሪፎርም ማክሮ ኢኮኖሚ ሪፎርሙ አንድ አካል ተደርጎ ነው የሚወሰደው። ይህን መነሻው እንግዲህ በርካታ ወጣቶች ስራ ፈላጊ ናቸው። ከዛም ባሻገር ደግሞ በየአመቱ ከዩኒቨርስቲዎቻችን ከከፍተኛ ትምህርት ተቋሞቻችንና ከቴክኒክና ሙያ ኮሌጆቻችን በርካታ ወጣቶች ይመረቃሉ። ስለዚህ ለነዚህ ወጣቶች የስራ እድል ማመቻቸት ይገባል። በዚህ ረገድ ነው እንግዲህ ስራ እየተሰራ ያለው። የቁልፍ የትኩረት አቅጣጫ ስለሆነም ነው ይህንን የሚያስተባብር ኮሚሽን ተቋቁሞ የማክሮ ኢኮኖሚ አንድ አካልም ተደርጎ ወደ ስራ የተገባው ማለት ነው። ከአለፈው የፈረንጆቹ ዘመን ጀምሮ የዓለም ፈተና የሆነው የኮሮና ቫይረስ ስርጭት አለ። ኢትዮጵያ ተጨማሪ ስራ እድሎችን ለመፍጠር በምታደርገው ጥረት ላይ ይሄ በሽታ ምን ያክል ተጽዕኖ ፈጥሯል? በኢትዮጵያ ውስጥ በዚህ በስራ እድል ፈጠራ ረገድ የኮቪድ አስራ ዘጠኝ ወረርሽኝ ከፍተኛ ተጽዕኖ አሳድሯል። ባለፈው አመት እስከ ባለፈው ሰኔ ድረስ ያለው ጥናት ተጠንቷል። በአጠቃላይ ወደ ግማሽ ሚሊዮን የሚጠጋ የስራ እድሎች መክነዋል። በኮቪድ አስራ ዘጠኝ ምክንያት ይሄንን ጥናት ያጠናው የስራ እድል ፈጠራ ኮሚሽን ነበረ። ከዛም በመነሳት መንግስት ልዩ ልዩ እርምጃዎችን ወስዷል። ስራ የተገኙ የስራ እድሎች እንዳይመክኑ፣ አዳዲስ የስራ እድል ፈጠራዎችም እንዳይቆሙ ለማድረግ መንግስት በተለያዩ ጊዜ ሲገለጹ የነበሩ ልዩ ልዩ የኢኮኖሚ እርምጃዎችን ወስደዋል። ሰራተኞች እንዳይፈናቀሉ ከስሯቸው የሚያደርጉ ተቋማት ህይወታቸው እንዲቆይ እና በእጅጉ እንዳይጎዱ ለማድረግ የሚያመርቱ ተቋማት የምርቶቻቸው እንዲቀይሩ ለምሳሌ የአልኮል፣ የሳሙና የመሳሰሉ ምርቶችን የሚያመርቱት ተቋማት እዚያው ሳለ ሳኒታይዘር እንዲያመርቱ የጨርቃ ጨርቅ ፋብሪካዎች ማስክ እና ጓንት የመሳሰሉ ከኮቪድ አስራ ዘጠኝ የመከላከል ጋር የተያዙ ምርቶችን እንዲያመርቱ ምርት እንዲቀይሩ፣ ከዛም ባሻገር ደግሞ ሰራተኞች እንዳይበተኑ ለተቋማት ልዩ ልዩ ድጎማዎች የፖሊሲ አቅጣጫ ድጎማዎች ተደርገዋል። ይሁን እንጂ ኮቪድ አስራ ዘጠኝ አሁን እንደሚታወቀው አሁንም ተጽዕኖ ቀጥሏል። በሀገር ደረጃ በባለፈው ያለው ተጽዕኖ ተጠንቷል። አሁን ደግሞ አሁን ባለንበት ደረጃ ያው ተጽዕኖ ቀጥሏል ግን ምን ያህል ነው የሚለውን ማጥናት ስለሚገባ ድጋፍ በማድረግ ረገድ ተከታታይ ድጋፍ እየተደረገ ነው። አንደኛ የመንግስት ተቋማት መንግስት የወሰናቸው ውሳኔዎች በመኖራቸው ድጋፍ እያደረጉ ነው። ልዩ ልዩ ጉዳት መቋቋሚያ ውሳኔ ተወስነዋል። ከዛ ባሻገር ደግሞ የአውሮፓ ዩኒየን፣ የአውሮፓ ህብረት፣ የአፍሪክ ፈረንሳይ ልማት ባንክ የመሳሰሉ አካላት እንደዚሁ እንግዲህ ድጋፍ አድርገዋል። የመቋቋሚያ የኮቪድ ሪሌቪንስ የሚባል ፕሮጀክት መርፈው ይሄንን ለመከላከል የተለያዩ የድጋፍ ፕሮጀክቶች ተዘርግተው በእነዚህ ላይ እየተሰራ ነው። ይሁን እንጂ እንደሚታወቀው እንደኛ አይነት ኢኮኖሚው ቶሎ በሚጎዳ እና የኑሮ መሰረቱን ሊያናጋ በሚችል ሀገር የኮቪድ አስራ ዘጠኝ ተጽዕኖ ግን ቀላል ነው የሚባል አይደለም። እስካሁን ባለው ሁኔታ ከፍተኛ ጥረት እየተደረገ ነው፣ ይህንን ለመቋቋም ጉዳቱም ደግሞ በዛው መጠን ቀጥሏል እና ጥንቃቄ እርምጃ እየተወሰደበት እየሄደ ያለ ጉዳይ ነው። እንግዲህ አቶ ንጉሱ፣ ጥቂት የማይባሉ ወጣቶች የራሳችንን ስራ ለመፍጠር በምንጥር ጊዜ ይገጥሙናል ስለሚሏቸው ችግሮች ጥቂት እናውራ። አድካሚ ቢሮክራሲ፣ የፋይናንስ ድጋፍ እጥረትና ተስጦዎቻችንን የሚያዳብሩ ትምህርትና ስልጠናዎች የሚገኙባቸው የመረጃ ማዕከሎች አናሳነት ከተጠቀሱ ችግሮች መካከል ናቸው። ለእኒህና ለመሰል ጉዳዮች እልባት ለማግኘትስ የእናንተ ኮሚሽን ምን እየሰራ ነው? ምንስ አቅዳችኋል? እንደሚታወቀው አንደኛው ችግርና ሰሞኑንም ክቡር ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን የሚመሩት የስራ ድንጅ ፈጠራ ምክር ቤት ብሔራዊ ምክር ቤት አለ። የተለያዩ የሚመለከታቸው ሚኒስትር መስሪያ ቤቶች እና ክልሎች አባል የሆኑበት በትናንትናው ተገምግሟል። በዛ ግምገማም እንደ አንድ ችግር ተደርጎ የተቀመጠውና የሚታወቀውም የስራ ፈላጊ ዜጎችን በፍጥነትና በተቀላጠፈ ሁኔታ በመደገፍ ወደ ስራ እንዲሰማሩ ለማድረግ አንደኛው እንቅፋት ቢሮክራሲው ነው። ይሄንን የሚያስተካክልና የሚያፋጥን አደረጃጀት ዋነኛው ቁልፍ ችግር ተደርጎ ተወስዷል። በትናንትና ሁለትም ተገምግሟል። ከታች እስከላይ ያለው የስራ አዲስ ፈጠራ አደረጃጀት አለመናበብ ይታይበታል፣ አለመቀዳጀት ይታይበታል። ይሄንን የሚመሩት ደግሞ ምክር ቤቶች ናቸው። እነዚህ ምክር ቤቶች በክልል ርዕሰ መስተዳድሮች ወይም ደግሞ ምክትል ርዕሰ መስተዳድሮች ነው የሚመሩት። እነዚህ ምክር ቤቶች ዋነኛ ተግባራቸው እንደየክልሉ ክልሉ ባህሪና ሁኔታ እንቅፋቶችን የመፍታት ማነቆችን የመፍታት አንደኛው ቢሮክራሲ ነው። የአሰራር ቅልጥፍና አገር በቀል ኢኮኖሚው ሪፎርም በተቀመጠው መሰረት የኢዝ ኦፍ ዲንግ ቢዝነስ የሚባለው እንዲተገበር ነው። ከዛም ባሻገር ይህንን የሚመራው ምክር ቤት በቀልጣፋ አገልግሎት የሚሰጥባቸው የአንድ ማዕከል አገልግሎት መስጫ ተቋማት እንዲቋቋሙ እነዚህ እንዲጠናከሩ እንዲሰፉ ከገቢው የፋይናንስ አቅርቦት እንዲኖራቸው የሰው ኃይል አቅርቦት እንዲኖራቸው መሰረተ ልማት እንዲሟላላቸው ቴክኖሎጂ የቴክኖሎጂ ድጋፍ እንዲደረግላቸው ይፈለጋል። በዚህ ረገድ በጣም የተሳካላቸው ጥቂቶች ቢኖሩም ከፍተኛ ችግር ያለ መሆኑን በመሬት መሬት ላይ ገምግመናል። እነዚህን ችግሮች በመፍታት ረገድ ብቻ ሳይሆን ከፋይናንስ አቅርቦት አኳያ አንደኛ የአቅርቦት ችግር አለ። ሁለተኛ የቀረበውን ፋይናንስ በተለይም በብድር የአመላለስ ችግር አለ። ስለዚህ የፋይናንስ አቅርቦትና አመላለስ ችግሮች ከአቅርቦትም፣ ከአመለካከትም፣ ከአስተሳሰብም ከክህሎትም ጋር የሚያያዙ ችግሮች ስላሉ እነዚህን ለመፍታት እንቅስቃሴ መደረግ እንዳለበት በጥልቅ ግምገማ ተደርጓል። በትናንትናው ዕለት ክቡር ምክትል ጠቅላይ ሚኒስትሩ የሚያስቀመጡት አቅጣጫ ይሄ ነው። ያነሳው ችግር ግን ወጣቶች የሚያነሱት ችግር ግን ትክክልና የሚታወቅ መፈታትን የሚገባው ያው እንደምናውቀው የቢሮክራሲ ማነቆ የስርዓት መገንባት ስለሆነ የአገልጋይነት ስሜት መገንባት ስለሆነ በአንድ ጊዜ ስርዓት የማይገነባም አመለካከትና ስሜትም በአንድ ጊዜ የማይቀረጽ በመሆኑ የቢሮክራሲያችን ፈተና ነው። ይህንን ፈተና እያለፍን የምንሰራ ስራ ይሆናል ማለት ነው። በኮሚሽኑ ማስገንዘቢያ መሰረት ከግብርናው በመቀጠል ለብዙ ወጣቶች የስራ እድል እየሰጠ የሚገኘው ኢንዱስትሪው ነው። የኢንዱስትሪው ነገር ከተነሳ በተለያዩ የኢትዮጵያ ክፍሎች እየተስፋፉ ያሉ የኢንዱስትሪ መንደሮች ጉዳይ ይጠቀሳል። መንደሮቹ በመቶ ሺዎች ለሚቆጠሩ ወጣቶች የስራ እድል መፍጠራቸው መልካም ሆኖ ሳለ እነዚህ መንደሮች የሚከፍሉት ወረሃዊ ክፍያ ግን እጅግ ዝቅ ያለ በመሆኑ የወጣቶችን ሕይወት መደጎም እንዳልቻለ አስተያየት ይሰጣል። ወጣቶች ከልፋታቸው ጋር የሚመጣጠን ገቢ እንዲያገኙ በማድረግስ ረገድ ምን እየተሰራ ነው? ምን ታስቧል? እርግጥ ነው በቅርቡም አሁን አንተ እንዳነሳኸው በአንዳንድ ኢንደስትሪ ፓርኮች ተንቀሳቅሰን የስድስት ወር ስራ በገመገምንበት ጊዜ አይተናል። የኢንደስትሪ ባለቤቶችን አነጋግረናል። ተቀጣሪ ወጣቶችን አነጋግረናል። በሁሉም ረገድ ያሉባቸውን ችግሮች አይተናል። ሶስት ችግሮችን መጥቀስ ይቻላል። ከዚህ አኳያ በቀጣሪዎቹ አኳያ ለምሳሌ በቅርብ ጊዜ በደብረ ብርሃን ኢንዱስትሪ ፓርክ ተገኝቼ ኢንዱስትሪ ውስጥ ያለውን እንትን አይቼ ነበረ። በስድስት ወር ግምገማ በኮሚሽናችን እዛ ባደረግንበት ወቅት ኢንዱስትሪዎቹ የሚነሳው በበቂ ሁኔታ በጥራት ሰው አናገኝም የሚል ነው። ሁለተኛ የተቀጠሩት ሰዎች ቶሎ ቶሎ ይለቃሉ ነው። ይሄንን መንግስት መፍታት አለበት የሚል ጥያቄ ያነሳሉ፣ ቅሬታም ያነሳሉ። በሌላ መልኩ ከፍተኛ የስራ አጥነት ችግር አለ። እነዚህ ኢንዱስትሪዎች እነዚህ ፋብሪካዎች የሰው መጠን በምንፈልገው መጠን አናገኝም የሰው ኃይል፣ የተገኘውም ደግሞ ትንሽ ቆይቶ ይለቃል የሚል ማንሳታቸው ለምሳሌ አንድ ጨርቃጨርቅ ፋብሪካ ላይ ዓመት ባልመላው ጊዜ ውስጥ ከስድስት መቶ በላይ ሰራተኞች ለቀዋል። በሌላ መልኩ ደግሞ ከሰራተኞቹ እና ከመንግስት ይሄን ከሚሰሩት የመንግስት መዋቅር አካላት ከዞኑም ያገኘነው መረጃ ደግሞ አንደኛውና ዋነኛው የሚለቁበት ምክንያት የሚከፈላቸው ወርሃዊ ክፍያ የሚያኖር ባለመሆኑና አነስተኛ ነው። ስለዚህ ይሄ መጣጣሚ አልቻለም። ዋነኛው የሚለቁበትን ምክንያት ይሄ ነው የሚል ነው። ስለዚህ እነዚህን ጉዳዮች ጠጋ ብሎ አይቶ ማሻሻል ይገባል። እንደ ሀገር ሀገሪቱ የአነስተኛ ክፍያ ወይም ደግሞ ሚኒመም ወጅ የምንለው በአዋጅ በፖሊሲ የተደገፈ ስራ ውስጥ በመግባት ላይ ነው ያለችው። እስካሁን ባለው ሁኔታ ግን የአሰሪና ሰራተኛ ግንኙነቱን የክፍያ ምጣኔውን በድርድር እና በንግግር የሚደረግ ነው። የሆነ ሆኖ ግን ኢትዮጵያ ለሰራተኞች የሚከፈለው በተለይም በኢንዱስትሪዎች ውስጥ የሚከፈለው መከፈል ያለበት አነስተኛ ቢያንስ ቢያንስ በትንሹ ሚኒመም የምንለው ክፍያ መቀመጥ አለበት። ይህንን የሰራተኛ እና ማህበራዊ ጉዳይ ሚኒስቴር ከአጋር አካላት ጋር ይዞ እየሰራበት ነው። እንደ ስራ እድል ፈጠራ ኮሚሽን እና በምክር ቤትም ኮር ቴክኒካል ሚኒስትራል ኮሚቴ የሚባል ሚኒስትሮች በዚህ ዘርፍ ላይ የተሰማሩ ሚኒስትር መስሪያ ቤቶች የምንገናኝበት የስራ እድል ፈጠራ ኮሚሽን የሚያስተባብረው አንድ አደረጃጀት አለ። ይህ አደረጃጀት እየገመገመ በተከታታይ የሚያየው ነው። ይሄ መፈታት ያለበት ጉዳይ ነው። ነገር ግን የሰው ኃይል ወደ ኢንዱስትሪው ለማስገባትም ከገባ በኋላ ለማቆየትም አንድ ምክንያት እና ማነቆ ተደርጎ የሚወሰድ መሆኑን በውል አይተናል፣ ተገንዝበናል። ከዚህ አኳያ እንግዲህ ስናቅድም በዕቅድ ተይዞ የነበረው ግብርናው ላይ ነው። በከፍተኛ ያለን ፀጋ ብዙ ሰውን ሊሸከምናል፣ ልናሰማራ እንችላለን ብለን አስበን የነበረው በዕቅድ የተቀመጠው ግብርና ነው። ይሄ ከዕቅዱ አርባ አራት ፐርሰንቱ በግብርና ውስጥ እንዲሰማራ ነው። ከዛ በመቀጠል ነው ሁለተኛ ነው ኢንደስትሪ ሰላሳ ሁለት ፐርሰንቱ ነው። አነስተኛ የሰው ኃይል ይሰማራበታል ተብሎ የታቀደው አገልግሎት ነው ወደ ሀያ አራት በመቶ ነው። ነገር ግን በትክክል በተጨባጭ ሆኖ የተገኘው ደግሞ የተገላቢጦች ነው። ከፍተኛውን የሰው ኃይል የቀጠረው አገልግሎት ነው አርባ አራት ነው። አርባ አራት ፐርሰንት እንዲሆን ታቅዶ የነበረው ግብርና ነው። ግን አገልግሎቱ አርባ ሁለት ፐርሰንት ነው። ኢንዱስትሪው ፐርሰንት ነው። ግብርናው ሰላሳ ፐርሰንት ነው። ይሄንን በጠጋችንና ባለን ሀብትና ባለን የስራ ፈላጊ ዜጋ ምጣኔ አጣጥመን መስራት እንደሚገባ ነው። እነዚህ በልዩ ልዩ መልኩ ሲተነተኑ ልዩ ትርጉም ያላቸው በዘርፎቹ በቋሚና በጊዜያዊ በፆታ በገጠርና በከተማ በእያንዳንዱ ዘርፍ ውስጥ ደግሞ ንዑሳን ዘርፎች አሉ። በግብርና ውስጥ በርካታ ንዑሳን ዘርፎች አሉ። በእነዚህ ንዑሳን ዘርፎች ተሰማራ የስራው የሰው ኃይል ምን ይመስላል የሚለውን መሰረት ነው። አገሪቱ ግን በግብርና ከፍተኛ ፖቴንሻል ያላት ከፍተኛ እምቅ ሀብት ያላት ነጭ ይሄንን ያልተጠቀምንበት ትንሽ ነገር ጨምረን ብዙ የሰው ኃይል ልናሰማራበት የምንችለው መሆኑን በውል ወሰን እየተሰራ ነው። የተነሱት ችግሮች ግን እንደ ችግር ተይዘው እየተሰሩባቸው ናቸው ለማለት ነው። አቶ ንጉሱ ጥላሁን የኢትዮጵያ የስራ እድል ፈጠራ ኮሚሽን ኮሚሽነር፣ ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁንልዎት። አመሰግናለሁ። ነው Direct